ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ኬንያውያን ያካሄዱትን ትናንት የተካሄዱትን ምርጫ ውጤት እንዳይቀበሉ ዋናው የተቃዋሚ መሪና ፕሬዚዳንት እጩ ተወዳዳሪው ራይላ ኦዲንጋ ጥሪ አሰሙ። ህዝባችን ውጤቶቹን እንዳይቀበል እየነገርነው ነው። የፕሬዝደንታዊ ምርጫው ብቻ ሳይሆን በአጠቃላይ የገዢዎችና የአካባቢ ምክር ቤቶች ምርጫዎች ውጤቶች ሁሉ ባዕድ ቁጥሮች ናቸው። በሌላ በኩል ደግሞ የገዢው ጁብሌ ፓርቲ ዋና ጸሐፊ ራፋኤል ቱጁ ሰው እንዲረጋጋ ሲሉ ጥሪ አስተላልፈዋል። ይህ ብርቱ ፍክክር የተደረገበት ዘመቻ እንደሆነ እንገነዘባለን። መቼም አንዱ ሲያሸንፍ ተሸናፊም ይኖራል። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን። የመላው አንድነት ድርጅት መኢአድና ሰማያዊ ፓርቲ የለገጣፎ ለገዳዲ ከተማ አስተዳደር የእምነት ነጻነትን በመጣስ ቤተ ክርስቲያን አፍርሷል ሲሉ ከሰሱ። ዝርዝሩን በዜና መጽሄት የትንታኔ ክፍለ ጊዜ እናቀርባለን። ሌሎች በርከት ያሉ ዘገባ ቅንብሮችም ይዘናል። ጤና ይስጥልን አድማጮች፣ እንደምናመሻችሁ። ዛሬ ረቡዕ ነሐሴ 3 2009 ዓ ም ነው። አስተናጋጆቻችሁ አሉላ ከበደና አዲሱ አበባ፣ አቀናባሪያው ብርሃን ኃይሉ ነች። የስርጭት መሐንዲሳችን ከርዲስ ፋይነም እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን በቅድሚያም የሰዓቱን ያለም ዜና ኬንያውያን ትናንት ያካሄዱትን የምርጫ ውጤት እንዳይቀበሉ ዋናው የተቃዋሚ መሪና ፕሬዚዳንት እጩ ተወዳዳሪው ራይላ ኦዲንጋ ጥሪ አሰሙ። ከተሰጠው ድምፅ 96 ከመቶ የተቆጠረ ሲሆን ሥልጣን ላይ ያሉት ፕሬዚዳንት ኡሁሩ ኬንያታ 54 ለ45 በሆነ ልዩነት እየመሩ መሆናቸው ተዘግቧል። በሌላ በኩል ደግሞ ከምርጫው ጋር ፖሊስ አላስፈላጊ የሆነ ኃይል እንዳይጠቀም ዓለም አቀፍ የሰብአዊ መብት ተሟጋች ቡድን አምነስቲ ኢንተርናሽናል አሳስቧል። የኬንያ ምርጫ ኮሚሽን ውጤቱን ዛሬ እንደማያሳውቅ ማምሻውን ገልጧል። ቀደም ሲልም ውጤት የመግለጥ እቅድ እንደሌለው አመልክቶ በኤስኤምኤስ ማለትም በቴክስት የተላለፈው ዜናም የሐሰት መሆኑን አመልክቷል። ቀደም ሲል እንዳልነው ዘገባ እናክላለን። በዚህ ላይ የደቡብ አፍሪቃው ፕሬዚዳንት ጄኮብ ዙማ በብሔራዊ ምክር ቤቱ የተካሄደውን የትምምን ድምፅ በጠባብ የድምፅ ብልጫ በማሸነፍ ስልጣን ላይ ለመቆየት ቢችሉም አገሪቱን በአንድነት ለማቆየት ግን አዲስ ፈተና እንደሚጠብቃቸው ተገለጠ። ማይክ ብራውን ከጆሃንስበርግ ተከታዩን አጭር ዘገባ አልከዋል። ሰለሞን ክፍሌ ይዞት ቀርቧል። ፕሬዚደንት ጄኮብ ዙማ ትላንት ማታ ድምፅ ከተሰጠ ጥቂት ጊዜ በኋላ ለደጋፊዎቻቸው ባደረጉት ንግግር የአፍሪቃ ብሔራዊ ኮንግሬስ ፓርቲን ሊደረስበት የማይችል ጠንካራ የብዙሃን ፓርቲ ሲሉ አወድሰዋል። እዚህች አገር ውስጥ አብዛኛውን ሕዝብ ስለሚወክሉ ሰዎች መናገር ከፈለጋችሁ፣ የአፍሪቃ ብሔራዊ ኮንግሬስ ነው። አሁን ግን ማመን ቻሉ። አንዳንድ አሰራሮችን በመጠቀም በፓርላማው የኤንሲን የበላይነት ለመውሰድ ፈልገው ነበር፣ የማይቻል ሆነባቸው፣ ማድረግ አልቻሉም። በምክር ቤቱ አብዛኛውን ህዝብ የምንወክል እኛ ነን። ፕሬዚዳንት ዙማ በምክር ቤቱ የተቃውሞ ድምፅ ካላቸው ጋር ግንኙነቶችን ለመጠገን ድርድሮች ይጀምሩ እንደው ግልጽ የሆነ ነገር የለም። ይህ በእንዲህ እንዳለ ግን ከዙማ ጋር የተጀመረው የፖለቲካ ጦርነት አለማብቃቱን ተቃዋሚዎች እያመለከቱ ነው። ሲያም ሲላላሊ የተቃዋሚው ፓርቲ ደጋፊ ናቸው እንዲህ ይላሉ። በውጤቱ በጣም አዝነናል። ተስፋ ቆርጠን ግን አናበቃም፣ በጥረታችን እንቀጥላለን። አዝነናል፣ ምክንያቱም ዙማን ለመጣል ጠንክረን ሰርተናል። ከትምምን ድምፁ ለጊዜው አምልጠዋል። በዚያ ምክንያት ግን ተስፋ ቆርጠን አንቀመጥም። ዙማ ትላንት ቢሸነፉ ኖሮ ከመላ ካቢናቸው ጋር ስልጣን ይለቁ እንደነበር ይታወቃል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሰሜን ኮሪያ ጋር ዛቻዎች በሚለዋወጡበት በአሁኑ ወቅት የአሜሪካ የኒውክለር መሳሪያ ክምችት ከምንጊዜም በበለጠ ጠንካራና ኃያል ነው ሲሉ ዛሬ ተናግረዋል። ትራምፕ ዛሬ ማለዳ በትዊተር ባስተላለፉት መልእክት ባለፈው ጥር ወር ስልጣን እንደያዙ የነበራቸው ቀዳሚ ዓላማ የኒኩሌር ክምችቱን ማደስና ማዘመን እንደነበር ገልጠዋል። አያይዘውም ይህን ኃይላችንን የምንጠቀምበት ጊዜ እንደማይመጣ ተስፋ አድርጋለሁ፣ በዓለም ልዕለ ኃያላን የማንሆንበት ጊዜ አይኖርምና ብለዋል። ትራምፕ ይህን ያሉት በዩናይትድ ስቴትስ ላይ የሚሰነዘር ማንኛውም አይነት ዛቻ ከዚህ ቀደም በዓለም ዙሪያ ባልታየ መልኩ የእሳትና የቁጣ ምላሽ ያገኘዋል የሚል ዛቻ በሰሜን ኮሪያ ላይ ካሰሙ በኋላ ነው። የሀገሪቱ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ግን ትራምፕና ሰሜን ኮሪያ የተለዋወጧቸውን ዛቻዎች አቅልለው አይተዋል። አሜሪካውያን ካለፉት ቀናት ወዲህ ሲሰማ የሰነበተውን ልፈፋን አስመልክቶ ብዙም ሳይጨነቁ ተኝተው ማደር አለባቸው ሲሉ ዛሬ የማረጋጋት መልዕክት አስተላልፈዋል። በዚህ ላይ መጽሔት ዘገባ ይኖረዋል። በሌላ በኩል ደግሞ ሰሜን ኮሪያ እንደ አውሮፓ አቆጣጠር ከ2015 ዓ ም ጀምራ በዕድሜ ይፍታህ እስራት ውህን ያወረደቻቸውን ካናዳዊ ፓስተር መፍታቷን አስታወቀች። የሰሜን ኮሪያ መንግሥታዊ ዜና አውታር እንደዘገበው ካናዳዊ ፓስተር ሃዮን ሱን ለም የታሰሩት በአገር ላይ ወንጀል ፈጽመዋል በሚል ውንጀላ ነው። ኦፊሴላዊ የኮሪያ ዜና አውታር በዘገበው መሠረትም ፓስተር ሊም ሊፈቱ የቻሉት አንድ የካናዳ ልዑካን ጓድ ወደ ፒዮንግያንግ ከሄደ በኋላ ታማዋል በሚል ምክንያት በመሰጠቱ ነው። ሚስዮናዊው የካናዳ ፓስተር ሊም የቀረበባቸውን የአገር ደህንነት ማናጋት ወንጀላም የካናዳ መንግስት አልተቀበለውም። በየቀኑ ከአንድ መቶ በላይ አሜሪካውያንን እየገደለ ያለውን ከአደገኛ መድኃኒቶች የሚመደበውን የከባድ ስቃይ ማስታገሻ መድኃኒቶች ያለ አግባብ የመጠቀም ወረርሽኝ ታግለን ከማሸነፍ በስተቀር ሌላ አማራጭ የለንም ሲሉ የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ተናገሩ። ሚስተር ትራምፕ ኒውጀርሲ ከሚገኘው የጎልፍ ስፖርት ክበባቸው ሆነው በሰጡት በዚህ መግለጫ ይህን ሱስ አስያዥ አደገኛ መድኃኒት የሚጠቀመው ሰው ቁጥር ባለፉት ሀያ ዓመታት በአራት እጥፍ ጨምሯል። የመቆጣጠሩ ጥረት ግን ተዳክሟል ብለዋል። አብዛኛው አደገኛ ሱስ አስያዥ በድብቅ የሚገባበትን የደቡቡን ድንበር ቁጥጥራችንን በማጠናከርም እንዋጋለን ያሉት ሚስተር ትራምፕ በሱስ ለተያዙ ወይም በሱስ ለተያዙትም ሕክምና በመስጠትና በመከላከል እርምጃዎች እንታግለዋለን ሲሉም ቃል ገብተዋል። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የኢትዮጵያና የህንድ አውሮፕላኖች ክንፎች ተላተሙ። የኢትዮጵያ አየር መንገድ ንብረት የሆነ ቢ 767 አውሮፕላን ከኤ 320 የህንድ አውሮፕላን ጋር ዛሬ ክንፍ ለክንፍ ተጋጭተዋል። አጋጣሚው የተፈጠረው የኒው ዴልሂው ኢንዲራ ጋንዲ የዓለም አቀፍ አውሮፕላን ጣቢያ ላይ በሀገሩ ሰዓት ዛሬ ከሌሊቱ 8 ሰዓት ከ20 ወይም በአዲስ አበባ ሰዓት ከማለዳው 10 ሰዓት ከ55 ደቂቃ ላይ ነው። አደጋው የተከሰተው የኢትዮጵያ አየር መንገድ አውሮፕላን አንድ መቶ ዘጠና ስድስት ተሳፋሪዎችን ይዞ ወደ መንደርደሪያው ለመጠጋት በትራክተር እየተገፋ ሳለ ከጎኑ ቆሞ ከነበረው የኤር ኢንዲያ አውሮፕላን ክንፍ ጋር በመፋተጉ ነው። ወደ አዲስ አበባ ለመነሳት የተዘጋጀው የነበረው የኢትዮጵያ አየር መንገድም ሆነ የኤር ኢንዲያ አውሮፕላን ሞተሮች ገና ያልተነሱ ስለነበሩ የከፋ ጉዳት ሳይደርስ ቀርቷል ተብሏል። ተሳፋሪዎች ሁሉ ያለ ጉዳት እንዲወርዱ መደረጉና በረራው መሰረዙ ታውቋል። በደንበኞቹ ላይ ለተፈጠረው ሁኔታ ይቅርታ የጠየቀው የኢትዮጵያ አየር መንገድ የጥገና ስራዎች እየተከናወኑ መሆናቸውን በዌብሳይቱና በማህበራዊ መገናኛ በአሰራጨው መልእክት አስታውቋል። ተጨማሪ መረጃ እንዳገኘን ይዘን እንመለሳለን። መጨረሻም የሐዘን ዜና በመጨረሻም ዜና እረፍት አቶ ሀብተስላሴ የታፈሰ አረፉ። ኢትዮጵያ ቱሪስት ኦርጋናይዜሽን የሚለውን እሱን አያቋቋሙ አመሉም ሆነ በአሰራሩ በአመራሩ በእውነቱ በእንግዳ አቀባበሉ ከዛ ከተመኘሁት በላይ ሆኖ ነው ያገኘሁት። እኔም ጋር አብረን ብዙ ጊዜ ጀርመንም ሀገር ለኢናውጉሬሽን ፍላይት ለመጀመሪያው ብሪያ ከኢትዮጵያ ኢትዮጵያ አየር መንገድም ቦርዱ ሊቀመንበር ስለነበርኩኝ መልት ሲሄድ እሱና ስትሸመ ገብረ ማርያም፣ አቶ ስዩም ሀረጎች እነዚህ ሁሉ ከኔ ጋር አብረ ሄዶ ነበረ። ሌሎችም ሁሉ እኛ ጋር የበረረዋሉ። ግን ያኔም ቢሆን እሱ የሚያሳየውና የነበረው እውቀትና እንትን በጣም ለሰው ብሩ የሆነ የችሎታው በላይ ለሀገሩ ደግሞ ጠቃሚ የሆኑትን ነገሮች በተለይ በቱሪዝም በኩል ያበረከተው እስካሁን ድረስ እሱን የሚዘክረው ይሆናል። ለእኔም በጣም ታላቅ ሀዘን ነው የሚሰማኝ። ቅርብ ጓደኛና ወዳጅ የነበረ። እግዚአብሔር ነፍሱን ይማረው። በወቅቱ የስራና የህንፃ ኮንስትራክሽን ሚኒስትርና የመጀመሪያው ቀጣሪያቸው የነበሩት ልዑል ራስ መንገሻ ስዩም ናቸው። ስለ አብቶ ሀብተ ስላሴ የተናገሩት ለኢትዮጵያ ቱሪዝም የመሰረት ድንጋይ ያኖሩት አቶ ሀብተ ስላሴ ታፈሰ በዘጠና አንድ አመታቸው ነው ዛሬ ያረፉት። የኢትዮጵያ ቅርስና ታሪክ ውርሶች በተባበሩት መንግስታት ድርጅት የትምህርት፣ የሳይንስና የባህል ድርጅት ዩኔስኮ ሰፊ እውቅና እንዲያገኝ መሰረት ያኖረ ተግባር የፈጸሙት አቶ ሀብተ ስላሴ ታፈሰ የጢስ አባይ፣ ጣና፣ ጎንደር፣ ላሊበላና አክሱም የጉብኝት መስመሮች እንዲዘረጉና እንዲታወቁም የሚያደራጁ የኢትዮጵያ ቱሪዝም አባት የሚል ቅጽል የተሰጣቸው ናቸው። ባለብዙ ሙያና ባለብዙ አንደበቱ አቶ ሀብተ ስላሴ ታፈሰ ከቱሪዝም ስራዎቻቸው ሌላ የልዑል መኮንን ኃይለ ስላሴ መታሰቢያ የሆነው የዛሬው ጥቁር አንበሳ ሆስፒታል እንዲከፈት ለንጉሱ ሀሳብ አቅርበውና አሳምነው ወደ ተግባር እንዲገባ የሚያደረጉ ሰው ናቸው። አቶ ሀብተ ስላሴ በኢትዮጵያ የውጭ ጉዳይ ሚኒስቴር የፕሬስ ኃላፊ ሆነው ስራ ከመጀመራቸው በፊት በዩናይት ስቴትስ በመንግስት ግንኙነት ጉዳዮች የመጀመሪያ ድግሪ አግኝተዋል። የሁለተኛ ደረጃ ትምህርታቸውን ያጠናቀቁት በተፈሪ መኮንን አጠቃላይ ሁለተኛ ደረጃ ትምህርት ቤት ነው። አቶ ሀብተ ስላሴ ታፈሰ ሶስት ልጆችን አፍርተዋል። አድማጮች ዝርዝር ዘገባ በሌላ ዝግጅት እናቃ እናቀርባለን ዜናው አበቃ። ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን ስርጭት ነው። የምሽቱ አስተናጋጆች አዲሱ አበበና አሉላ ከበደን በአለም ዜና የጀመረው መደበኛ ፕሮግራማችን በ19ና በ2 ሜትር ባንዶች አጭር ሞገድ እንዲሁም በናይልሳት እስከ ምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሠረት ቀዳሚው የዕለቱ አብይ ርዕስ ቢሆንም ከዚያ በፊት ግን በሁለተኛው ግማሽ ከሚቀርቡት ዝግጅቶች አንድ ሁለቱን ለቅምሻ እናሰማል። ኢህአዴግ ስልጣን ከያዘ ጀምሮ በሀገሪቱ ጦርነት አቋርጦ ያውቅም። ሰው ማሰር አቋርጦ ያውቅም። መግደሉ አቋርጦ አያውቅም። ከገባም ዝም ብሎ የጭንቀት አዋጅ ነው እንጂ ለውጥ ሊያመጣ አይችልም። አዋጅ ከተነሳ እስረኞች፣ ፓርቲዎች መፈታት አለባቸው፣ ጋዜጠኞች መፈታት አለባቸው። ቢታወጅም ባይታወጅም ለእኔ ለውጥ አይሰጠኝም። የምሽቱ የዲሞክራሲ በተግባር እንግዳ የሕዝባዊ ወያኔ ሀርነት ትግራይ መስራች አባል አንጋፋው አቶ አስገደ ገብረስላሴ ናቸው። ከኮምፒውተር ጋር ልዩ የሆነ ተስጦ እንዲኖረኝ እንዲሁም ፍላጎትም እንዲኖረኝ አድርጎኛል። ሌላው ደግሞ በጣም ጥሩ ጥሩ ጓደኞችን አግኝቻለሁ ከህይወት ልምድ ጭምር። ሴት ተማሪዎችን ወደ ሳይንስ ቴክኖሎጂ ምህንድስና እና የሂሳብ ትምህርት ዘርፎች ለመሳብና ለማነቃቃት በማሰብ የአሜሪካ ኤምባሲ የጀመረውን ስራ ቆየት ብለን እንቃኛለን። አሁን ቀዳሚው የዕለቱ አብይ። ኬንያውያን ትናንት ያካሄዱትን የምርጫ ውጤት እንዳይቀበሉ ዋናው የተቃዋሚ መሪና የፓርቲው ፕሬዚዳንት እጩ ተወዳዳሪው ራይላ ኦዲንጋ ጥሪ አሰሙ። ከተሰጠው ድምፅ 96 ከመ ከመቶ የተቆጠረ ሲሆን ስልጣን ላይ ያሉት ፕሬዚዳንት ኡሁሩ ኬንያታ 54 ለ45 በሆነ ልዩነት እየመሩ መሆናቸው ተዘግቧል። በሌላ በኩል ደግሞ ከምርጫው ጋር ፖሊስ አላስፈላጊ ያልሆነ ኃይል እንዳይጠቀም ዓለም አቀፍ የሰብዓዊ መብት ተሟጋች ቡድን አምነስቲ ኢንተርናሽናል አሳስቧል። የኬንያ ምርጫ ኮሚሽን ውጤቱን ዛሬ እንደማያሳውቅ ማምሻውን ገልጧል። ቀደም ሲልም ውጤት የመግለጽ እቅድ እንደሌለው አስመልክቶ በቴክስት የስልክ መልእክት አስ የተላለፈ ዜናም የሐሰት መሆኑን አመልክቷል። ከኬንያ ዋና ከተማ ናይሮቢ የደረሰንን የጂል ክሬግን ዘገባ ሰለሞን አማተ ይዞ ቀርቧል። የኬንያ የምርጫ ኮሚሽን የምርጫውን ውጤት ዛሬ እንደማያሳውቅ ማምሻውን ባሰራጨው መልእክት ገልጿል። ቀደም ሲልም ቢሆን እቅድ እንዳልነበረው አመልክቶ በኤስኤምኤስ ወይም በቴክስት መልእክት የተናፈሰው ሐሰት ነው ሲል አስተባብሏል። ወትሮ በትርምስ የሚሞሉት የናይሮቢ መንገዶችና ጎዳናዎች ዛሬ ጭር ብለው ውለዋል። የተሰጡት ድምፆች ወደ ናይሮቢው ብሔራዊ ቆጠራ ማዕከል ሲጎርፉ ውለዋል። ማዕከሉም ቆጠራዎቹ እንደተጠናቀቁ ከስር ከስር የየወረዳውን ውጤት ሲገልጽ ውሏል። ኤንኤኤስኤ ወይም ናሳ በሚል ምሕፃር የሚጠራው የብሔራዊው የላቀ ጥምረት እጩ የሆኑት የተቃውሞ መሪ ራይላ ኦዲንጋ ግን የምርጫ ኮሚሽኑ የመጨረሻውን ውጤት ከተሰጡት ድምፆች ጋር የሚቀርቡለትን ቅጾችና ሰነዶች ፈትሾ ሳያረጋግጥ አጠቃላዩን ውጤት እንዳያሳውቅ አሳስበዋል። ሕዝባችን ውጤቶቹን እንዳይቀበል እየነገር ነው ነው የፕሬዝደንታዊ ምርጫው ብቻ ሳይሆን በአጠቃላይ የገዢዎችና የአካባቢ ምክር ቤቶች ምርጫዎች ውጤቶች ሁሉ ባዕድ ቁጥሮች ናቸው። ይህንን ነው ለኬንያውያን እየነገር ነው ያለ ነው እንዲረጋጉና እንደ ተረጋጉ እንዲቆዩም ነው እየጠየቅናቸው ያለ ነው። ራይላ ኦዲንጋ ቀደም ሲልም ገዢው ጁቤሊ ፓርቲ በሀገሪቱ ታሪክ ውስጥ ታይቶ የማይታወቅ የምርጫ ማጭበርበር ፈጽሟል ሲሉ በትዊተር ከሰዋል። አሁን ግን ይዘናቸዋል ብለዋል። በምርጫ ሥርዓቱ የኮምፒውተር አሰራር ላይ ተፈጽሟል የተባለውን ሰርጎ ገብ ጥቃት እየጠቆሙ የፕሬዝደንት ኡሁሩ ኬንያታ ፓርቲ የሆነው ጁቤሊ ፓርቲ ዋና ጸሐፊ ራፋኤል ቱጁ ስለ ምርጫው እንዲህ ብለዋል። ይህ ብርቱ ፍክክር የተደረገበት ዘመቻ እንደሆነ እንገነዘባለን። መቼም አንዱ ሲያሸንፍ ተሸናፊም ይኖራል። አንድ ወገን ሲሸነፍ ደግሞ ስሜት የሚነኩ ሁኔታዎች በአግባቡ ይፈጠራሉ በተለይ ስሜትህን፣ ገንዘብህን፣ ጊዜህን፣ ጉልበትህን ሁሉ በዘመቻው ላይ ካፈሰስክ። ይሁን እንጂ ጥሪያችን ውጤቱን መቀበል አለብን የሚል ነው። ይህ ፕሬዚደንታችን ቁርጠኝነታቸውን እየገለጹ ያሉበት አቋም ነው። ናሳዎችም እንዲሁ ለዚህ ሐሳብ ራሳቸውን ያስገዛሉ የሚል ተስፋ አለን። የምርጫ ኮሚሽኑ ሊቀመንበር ዋፉላ ቸቡካቲ በሰጡት መግለጫ ተቃዋሚው ጥምረት ናሳ እያናፈሰ ያለው ከምርጫ ሂደቱ አንዷን ጉዳይ የውጤቶቹን መነገር አስመልክቶ ያለውን ነጥብ አንስቶ ነው ብለዋል። እንደምንረዳው ያለው ብቸኛ ጉዳይ የውጤቶቹ መነገር እንጂ በአጠቃላይ የምርጫው ሂደት ላይ አይደለም። ለዚህም ኮሚሽኑ ተጨማሪ ሥራዎችን እያከናወነ ነው ያለው። በሚወጡ ውጤቶች ላይ ከመተማመን ይልቅ የመጨረሻውን ውጤት ከማወጃችን በፊት ዋናዎቹ የምርጫ ሰነዶችን እንድናውቅና ማጣራትም እንድንችል እንዲደርሱን እየጠየቅን ነው። የአርባ ሺህ ስምንት መቶ ሰማንያ ሦስቱም የምርጫ ጣቢያዎች ሰነዶች ስካን የተደረጉ ቅጂዎች በእጃቸው እንደሚገኙ የኮሚሽኑ ሊቀመንበር ቼቡካቲ ተናግረዋል። ከሁለት መቶ ዘጠና የምርጫ ወረዳዎችን በተመሳሳይ ሁኔታ ስካን የተደረጉ ሰነዶችን እየጠበቁ እንደሆኑ አመልክተዋል። ጊዜያዊ ውጤቶችን ለመግለጽ እየተጠቀሙ ያሉት ዋናዎቹን ሰነዶች መሆኑን ገልጸዋል። በቅጂዎቹና በዋናዎቹ ሰነዶች መካከል አለመጣጣም ካለ የተፈረሙት ዋና ቅጂዎች ውጤቱን ለመግለጽ ጉዳይ አገልግሎት ላይ የሚውሉ መሆኑንም ሊቀመንበሩ አክለው አስረድተዋል። በአጠቃላይ በመላ ሀገሪቱ ያለው ሁኔታ የተረጋጋ መሆኑ ቢገለጽም በምዕራባዊቱ ከተማ ኪሱሙ ውስጥ ግን የተቃውሞ ሰልፎች እንደነበሩና ፖሊስ አስለቃሽ ጋዝ መርጨቱ ተዘግቧል። በናይሮቢ ማታሬ መንደርም እንዲሁ የተቃውሞ እንቅስቃሴዎች እንደታዩ ታውቋል። በሌላ በኩል ደግሞ ከምርጫው ጋር የተያያዙ የተቃውሞ እንቅስቃሴዎች ቢኖሩ የኬንያ ፖሊስ አላስፈላጊ ኃይል ከመጠቀም እንዲቆጠብ አምነስቲ ኢንተርናሽናል የሚባለው ዓለም አቀፍ የሰብአዊ መብቶች ተሟጋች ቡድን አሳስቧል። የአምነስቲ የምስራቅ አፍሪካ የአፍሪካ ቀንድና የታላላቅ ሐይቆች አካባቢ ዳይሬክተር ሙቶኒ ዋንየኪ ማምሻውን በሰጡት መግለጫ በምርጫው ኤሌክትሮኒክ መረጃዎች ላይ ሰርጎ ገብ ጥቃት መፈጸሙ ዛሬ ጠዋት መነገሩ ጥርጣሬን ያጫረ ሲሆን የተቃዋሚዎቹን ደጋፊዎች ወደ መንገድ መንገድ እየገፋ ነው ብለዋል። በመሆኑም ፖሊስ ሰላማዊ ተቃዋሚዎቹን ለመበተን ኃይል ወይም ጥይት መጠቀም የለበትም። ኃይል መጠቀም የሚያስፈልገው እንደ መጨረሻ አማራጭ ብቻ ነው። ያኔም ቢሆን ሕይወትን ለማዳን ሲባል ብቻ እጅግ አነስተኛ የሆነ ኃይል ነው መጠቀም የሚያስፈልገው ብለዋል። የአምነስቲ የአካባቢው ዳይሬክተር ሙቶኒ ዋንየኪ ወደ ቀጣዩ ዘገባ እናልፋለን። የመላው አንድነት ድርጅት መኢአድና ሰማያዊ ፓርቲ የለገጣፎ ለገዳዲ ከተማ አስተዳደር የእምነት ነጻነትን በመጣስ አብያተ ክርስቲያናትን አፍርሰዋል ሲል ከሰዋል። የከተማው አስተዳደር ከንቲባ በበኩላቸው ሕገ ወጥ ግንባታና የመሬት ወረራን ሊያቆም ነው ሲሉ ይናገራሉ። መለስካቸው አማ ነው ይዘገበልን ሁለቱ ፓርቲዎች ከትናንት በስቲያ በጠሩት ጋዜጣዊ መግለጫ ላይ ያሰራጩት ጽሑፍ በሕገ መንግስቱ የተቀመጠውን የእምነት ነጻነት በመጣስ ለገጣፉ የተፈጸመውን የቤተ ክርስቲያን ማፍረስ ተግባር አጥብቀን እንቃወማለን የሚል ርዕስ ያለው ነው። አክሎም በአጠቃላይ ዛሬ በስልጣን ላይ ያለው መንግስት በ1987 ዓ ም በወጣው ሕገ መንግስት መንግስት በሃይማኖት ጉዳይ ጣልቃ አይገባም የሚለውን ድንጋጌ ይጥሳል ይላል። ይህ ብቻ አይደለም። በየጊዜው በሚያደርገው ጣልቃ ገብነት ለብዙ ሺህ ዓመታት ተከባብረው የኖሩ ወገኖቻችንን ወደ አላስፈላጊ የእርስ በርስ ብጥብጥ እያስገባቸው ይገኛል ሲል ይከሳል። በቅርቡ በለገጣፎ ከተማ ተፈጽሟል ያለውን ድርጊትም እንደ ምሳሌ አቅርቦታል። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ ሰኔ 30 ቀን 2009 ዓ.ም በኦሮሚያ ክልል በአዲስ አበባ ዙሪያ ለገጣፎ ከተማ ልዩ ስሙ ገዋሳ በሚባለው አካባቢ የተገነባውን የቅዱስ ዮሐንስ ቤተክርስቲያን ህገወጥ ግንባታ ነው በሚል ሽፋን ህዝቡን ሳያማክሩና ዘላቂ መፍትሄ ሳያስቀምጡ በፖሊስ ኃይል እንዲፈርስ አድርጎ ጽላቱን ለገጣፉ ፖሊስ ጣቢያ፣ ንዋየ ቅድሳቱን ደግሞ በኦህዴድ ጽህፈት ቤት መጋዘን ማስቀመጡ አስተዳደሩ የእምነት የለሸዋን የዮዲት ጉዲትን ድርጊት መፈጸሙንና ሆን ብሎ የኦርቶዶክስ ተዋሕዶ ሃይማኖት ተከታዮችን የእምነት ነጻነት በመጋፋት በአማኞቹም ላይ ከፍተኛ የስነልቦናና የሞራል ውድቀት አድርሶ ሆን ተብሎ የህዝብን ቁጣ በመቀስቀስ መረጋጋት እንዳይፈጠር ብርቱ ፍላጎቱ ያለው መሆኑን ነው። ጣፎ ለገዳዲ ከተማ ከንቲባ ወይዘሮ ጫልቱ ሳኒ ደግሞ ይህን በሁለቱ ፓርቲዎች የተሰጠውን መግለጫ ያስተባብላሉ። እንደርሳቸው ከሆነ የተባለው ቤተ ክርስቲያን ከመነሻው ሕግን ባከበረና በተከተለ መንገድ ግንባታ ጀምሮ አያውቅም። ከዚህ በፊት ሶስት ጊዜ ለመገንባት ሙከራ ተደርጎ በሕግ አግባብ ሶስቱንም ጊዜ ግንባታው እንዲቋረጥ ተደርጓል ይላሉ። ከዚህም በላይ የመገነቢያው ስፍራም ከከተማው ማስተር ፕላን ውጭ ነው የሚሉት ከንቲባዋ በህገ ወጥ መንገድ ከአካባቢው አርሶ አደር የተገዛ መሬት መሆኑን ያስረዳሉ። ጉዳዩም ገና በንጥልጥል እንዳለና በቤተ ክርስቲያኑ መታነጽም ይህ ህዝብ ቅሬታ አለ ይላሉ። ሆን ተብሎ መሬት ፍለጋ መሬት ለመውረድ ካልሆነ በስተቀር ምንም በእምነቱ ስም የሚሳበብ ነገርም አለመኖሩን በግልጽ ተረጋግጧል። የአካባቢው አንድ ቀጠና ላይ አምስት ቤተ ክርስቲያን አለ። ይህ ስድስተኛ ቤተ ክርስቲያን ነው እየተሰራ ያለው። ህዝቡ በተለያየ ጊዜ ጥቆማ ይዞ ቅሬታ ይዞ ወደኛ ይመጣል። ምክንያቱም አንደኛ ለቤተ ክርስቲያን የምናዋጣው መዋጮ በጣም በዝቶብናል በዝቷል። እኛ ብቻ ነው ወይም ያገለግለው ወይ ስከ ለሌላ ነው አይገባም የሚል ሰፊ የህዝቡ ቅሬታ ነበረና ና እዚህ አካባቢውን ህዝቡ ለመጥቀምም አይደለም። ህዝቡ በጣም ከፍተኛ ቅሬታ ነው ያለበት። አምስት ቤተ ክርስቲያን አለ። ስድስተኛ እንዴት ተፈቅዶብናላችሁ? ነው የመያድና የሰማያዊ ፓርቲ መግለጫ ትኩረት የሰጠው ሌላ ጉዳይ ድርጊቱ ህገ መንግስታዊ መብቶችን የጣሰ መሆኑን መንግስት ከወዲሁ ተገንዝቦ አስቸኳይ እርምጃ እንዲወስድ በከተማው አስተዳደር የተፈጸመው ድርጊትም የሃይማኖት ተከታዮችን ክብር የሚነካ እንደሆነ በመግለጽ የእርማት እርምጃ እንዲወሰድ ይመስላል። አቶ አበበ አካሉ በህገ መንግስቱ የተቀመጠውን የሃይማኖት ነጻነት መከበር በመጋፋትና ጣልቃ በመግባት የወሰደውን ይህን አፍራሽ ተግባር እንዲያስተካክል የአካባቢው የኦርቶዶክስ ተዋሕዶ እምነት ተከታዮችና የቤተ ክርስቲያን አገልጋዮች በሰላሌ አገረ ስብከት ሊቀጳጳስ አቡነ ቀውስጦስ አማካኝነት ለኦሮሚያ መሬት አስተዳደርና ቢሮ ኃላፊዎች አቤቱታ ቢያቀርቡም እስካሁን መልስ የሰጣቸው አካል የለም። በመሆኑም የለገጣፎ ለገዳሪ ከተማ አስተዳደር ቤተክርስቲያንን ያህል ትልቅ ነገር በማፍረስና የሃይማኖት መገለጫና የሀገር ክብር ጥንታዊ ቅርስ የሆነውን ጽላትና ነዋይ ቅዱሳን እንዳልባሌ ዕቃ በግዴለሽነት በማስቀመጥ የኦርቶዶክስ ተዋህዶ ተከታዮችን እምነትና ክብር ማዋረዱን የመላ ኢትዮጵያ አንድነት ድርጅት መያድና የሰማይ ፓርቲ ሰማያዊ እያወገዝን ጉዳዩን ጊዜ ሳይሰጠው ልዩ ትኩረትና አፋጣኝ መፍትሄ የሚሻ በመሆኑ ጽላቱም ሆነ ነዋይ ቅዱሳቱ በክብር ወደ ስፍራቸው በአስቸኳይ መለሱ ዘንድ አጥብቀን እንጠይቃለን። ለገጣፎ ለገዳዲ ከተማ ከንቲባ ለወይዘሮ ጫልቱ ጥያቄውን አንስቼላቸው የሰጡኝ መልስ ይህ ነበረ። የወሰናቸው ዕቃዎችን የቤተ ክርስቲያን አካባቢ ነበር። እንግዲህ ቦታው ከእኛ ቦታ የተሻለ በመሆኑ እዛ ቢቀመጥ የተሻለ ነበር እዛ ደግሞ ወስዶ እንዲያስቀምጡ የእምነት አባቶችን የሀገር ሽማግሌዎችን ጠርተን እየተወያየን ነበር እና ይሄን እቃ ወስደው ወደ ራሳቸው ማስቀመጥ እንዳለባቸው እና በፕላኑ መሰረት ደግሞ መሰናገድ እንደሚችሉ ተነጋግረን ነበር። አሁን ላይ ግን ያለው በመንግስት መስሪያ ቤት ውስጥ አንድ ክፍል ተለቆለት እቃው በክብር ተቀምጧል። እንግዲህ በዚህ ደረጃ ነው ያለ። ወይዘሮ ጫልቱ ትልቁ ቅሬታ አንዱ እነዚህ ቅዱሳን የሆኑ እቃዎች ክህነት ያላቸው የቤተክርስቲያኒቱ ሰዎች ማንሳ ሲገባቸው የአፍራሹ ግብረ ኃይል ነው የወሰደው ነው የሚባለው። ይሄ ህዝብን አያስቆጣም ወይ በእናንተ በኩል ስህተት ነው ይሄኔ? ወንድም ይሄ ስህተት ነው ምክንያቱ በእጃቸው ይህንን አሁን ክህነታት እንግዲህ ትልልቅ ሰዎች የእምነት ሰዎች አሉ። እነሱ እራሳቸው ቄሶች ራሳቸው ሄደው እንዲያነሱ ነው የተደረጉ። ወይዘሮ ጫልቱ በጣም አመሰግናለሁ፣ ስለተበብረው አመሰግናለሁ። ወደ ቀጣዩ የመጽሔት ርዕስ እንሻገራለን። ሰሜን ኮሪያ የዩናይት ስቴትስ የፓሲፊክ ግዛት በሆነው ጓም ላይ የሚሳይል ጥቃት ለመክፈት በጥንቃቄ እየመረመርኩ ነው ስትል ዛሬ በመናገሯ በዩናይት ስቴትስና በሰሜን ኮሪያ መካከል ወታደራዊ ግጭት ሊነሳ ወይም ሊቀሰቀስ ይችላል የሚለውን ስጋት ማባባሱ ተዘግቧል። ሰሜን ኮሪያ ይህን ምላሽ የሰጠችው የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዩናይትድ ስቴትስ ላይ የሚሰነዘር ማንኛውም አይነት ዛቻ የእሳትና የቁጣ ምላሽ ይጠብቀዋል የሚል ካሰሙ ሰዓታት በኋላ ነው። ሶል ያለው የአሜሪካው ድምፅ ዘጋቢ ብራያን ፓደን ባስተላለፈው ዘገባ ዩናይትድ ስቴትስ በሰሜን ኮሪያ ላይ የተወሰነ ጥቃት እንኳን ብትከፍት ወደ ሰፊ የኒውክለር ጦርነት ሊያምራ የሚችል አደገኛ አጻፋ ምላሽ ሊያስከትል ይችላል ይላል። አዳነች ፍስሃዬ ታቀርበዋለች ዩናይትድ ስቴትስ፣ ሰሜን ኮሪያ ሚሳይል በምትተኩስበት ወይም የኒውክሌር ፕሮግራሟ ባለበት አካባቢ የተወሰነ የቅድሚያ ጥቃት ብታካሄድ የሀገሪቱ መሪ ኪም ጆንግ ኡን በማያዋጣ ጦርነት ውስጥ ከመግባት ይልቅ ወደ መነጋገሩ መንገድ እንዲያዘነብሉ ሊያሳምናቸው ይችላል ሲሉ ሸን ኤንኳን የተባሉ የጸጥታ ጉዳይ ተንታኝ ተናግረዋል። ትዕግሥት አድርገው በቻይናና በሩሲያ በኩል መደራደሩን በመምረጥ መውጫ መንገድ ካገኙ በሕይወት ሊተርፉ ይችላሉ። ሰሜን ኮሪያ የምትደቅነውን የኒኩሌር አደጋ ለማስወገድ ወታደራዊ እርምጃ መውሰድ የሚለው ራሱ የፒዮንግያንግ አመራር ሊገራ አይችልም ከሚል እምነት የተነሳ ነው ይላሉ የሰሜን ምስራቅ እስያ ጉዳይ ተንታኝ ብሩስክሊን ጋር ኪም ጆንግ ኡን እብድ ናቸውና ጥቃት ሊከፍቱ ይችላሉ። ነገር ግን ለዩናይትድ ስቴትስ ጥቃት ምላሽ መስጠቱ ላይ ሊጠነቀቁ ይችላሉ የሚለው አነጋገር የሚገናኝ አይመስልም። ዩናይትድ ስቴትስ ማንኛውም ዓይነት ወታደራዊ እርምጃ ብትወስድብኝ በኒውክሌር መሳሪያ የአጸፋ ምላሽ በመስጠት አሳያታለሁ ስትል ሰሜን ኮሪያ ዝታለች። ወታደራዊ ስትራቴጂ አውጪዎች በበኩላቸው ውሱን ወታደራዊ እርምጃ ቢወሰድ ሰሜን ኮሪያ በደቡብ ኮሪያ ላይ የከባድ መሳሪያ ተኩስ፣ ምናልባትም የኬሚካል መሳሪያ ጥቃት ልትከፍት ትችላለች። እንዲህ አይነቱ ክስተትም ከፍተኛ ወታደራዊ ክምችት ባለበት የሁለቱ ሀገሮች ድንበር ላይ ግጭት ተነስቶ በደቡብ ኮሪያ ያሉት 28000 የሚሆኑ የአሜሪካ ወታደሮች በውጊያው ሊገቡበት ይገደዳሉ ይላሉ ወታደራዊ ስትራቴጂስቶች። ሰሜን ኮሪያ ጥቃት በተጀመረ በአንድ ሰዓት ውስጥ 300 ሺህ የከባድ መሳሪያ ተኩስ ዙር የማውረድ ብቃት አላት። ይህም በመዲናይቱ ሶውል ውስጥ የሚኖረውን 10 ሚሊዮን ሕዝብ ጨምሮ የደቡብ ኮሪያን ግማሽ ሕዝብ ሊያዳርስ ይችላል። መላ የሰሜን ኮሪያን የሚሳይልና የኒውክሌር ክምችትን ኢላማ ማድረጉ ሀገሪቱን መውረር ያቀፈ እቅድ እንዲኖር እንደሚያስፈልግ የሰሜን ምስራቅ እስያ ጉዳይ ተንታኝ ብሩስ ክሊንገር አስገንዝበዋል። መላ የሰሜን ኮሪያን የኑክሌርና የሚሳይል መሣሪያዎችን ለማጥፋት ዋስትና የሚሆነው የሰሜን ኮሪያ መንግሥት ሲወገድ ብቻ ነው። ውላድሮ ከሰሜን ኮሪያ ጋር በሚደረግ ጦርነት ዩናይትድ ስቴትስ እንደምታሸንፍ፣ በሚሊዮኖች የሚቆጠሩ ሰዎች እንደሚያልቁና መላ ክልሉ እንደሚወድም ወታደራዊ ስትራቴጂስቶች ይናገራሉ። ቻይና ሰሜን ኮሪያን በመደገፍ ጦርነት ውስጥ ልትገባ እንደምትችል እና ጦርነቱን እንደሚያባብስ ይታመናል። በየቀኑ ከአንድ መቶ በላይ አሜሪካውን እየገደለ ያለውን ከአደገኛ መድኃኒቶች የሚወጣውንና ለከባድ ህመም ስቃይ የሚውለውን የመጠቀም ወረርሽኝ ታግለን ከማሸነፍ በስተቀር ሌላ አማራጭ የለንም አሉ ፕሬዚዳንት ዶናልድ ትራምፕ። ሚስተር ትራምፕ ኒውጀርሲ ከሚገኘው የጎልፍ ስፖርት ክበባቸው ሆነው በሰጡት መግለጫ ይህን ሱስ አስያዥ አደገኛ መድኃኒት የሚጠቀመው ሰው ቁጥር ባለፉት 20 ዓመታት በአራት እጥፍ ጨምረዋል ብለዋል። በአንጻሩ የመቆጣጠሩ ጥረት ተዳክሟል ሲሉ ፕሬዚዳንቱ ተናግረዋል። ይህን መቅሰፍት ከሱስ አስያዥ መድኃኒት ማስተላለፍ ወንጀል በሚያዙት ግለሰቦች ላይ ከባድ ቅጣት መጣል፣ አብዛኛውን አደገኛ ሱስ አስያዥ በድብቅ የሚገባበትን የደቡቡን ድንበር በቁጥጥራችን ማዋል ወይም ቁጥጥሩ ማጠናከር ያስፈልጋል ብለዋል። በሱስ ለተያዙ ሕክምና በመስጠትም በመከላከል እርምጃዎችም ላይ እንተጋለን ሲሉ ፕሬዚዳንቱ ቃል ገብተዋል። የቪኦኤዋ ዝላቲካ ሆክ ያጠናቀረችውን ዘገባ ቆንጅት ታቀርባለች። ሚስተር ትራምፕ በባለቤታቸው በቀዳማዊት እመቤት ሜላኒያና በጤናና ሰብዓዊ አገልግሎቶች ሚኒስትራቸው ቶም ፕራይስ ታጅበው ለጋዜጠኞች ሲናገሩ የዚህ አደገኛ ሱስ አስያዥ መድኃኒት ተጠቃሚነት ወረርሽኝ በሁሉም የህብረተሰባችን ክፍል ላይ አደጋ ደቅኗል ብለዋል። ዩናይትድ ስቴትስ ውስጥ በድንገተኛ አደጋ በሚሞተው ሰው ብዛት ትልቁን ቁጥር የሚይዘው አደገኛውን መድኃኒት ከመጠን በላይ ወስዶ የሚሞተው ሰው ነው። በዚህ ሳቢያ የሚሞቱ ሰዎች ቁጥር ከ1999 ዓ ም ወዲህ በአራት እጥፍ ገደማ ጨምሯል። በዚህ ደረጃ የከበደ ችግር አይተን አናውቅም። ፕሬዚደንቱ ለችግሩ ተጠያቂ ያደረጉት ከሳቸው በፊት የነበረውን አስተዳደር ነው። በ2011ና 16 መካከል በሱስ አስያዥ መድኃኒቶች ማስተላለፍ ከባድ ወንጀል በፌዴራል መንግስት አቃቤ ህግ የተከሰሱ ተጠርጣሪዎች ቁጥር በ23 ከመቶ ቀንሷል ብለዋል። ከባድ ወንጀል ፈጽመዋል ተብሎ በተበየነባቸው ተከሳሾች ላይ የሚወሰነው አማካዩ የስራት ፍርድም አጥሯል ያሉት ፕሬዚደንቱ እኔ ግን ይህንን አካሄድ እቀለብሰዋለሁ ሲሉ ቃል ገብተዋል። ችግሩን በተመለከተ ጥናት እንዲያካሂድ የተቋቋመው ኮሚሽን ብሔራዊ አስቸኳይ ጊዜ ታውጆ መፍትሄ ሊፈለግለት የሚገባ ችግር መሆኑን ባለፈው ሳምንት ለፕሬዝደንቱ አሳስቧቸዋል። በ2015 ዓ.ም 52 ሺ አሜሪካውያን ሱስ አስያዡን አደገኛ መድኃኒት ከመጠን በላይ ተጠቅመው መሞታቸውን የገለጹት የጤና ሚኒስትሩ ፕራይስ ይህ ቁጥር እያሻቀበ መሆኑንም አክለው አስታውቀዋል። ብሔራዊ የጤና ተቋማት ኤንአይኤች ሱስ መከላከያ ክትባትና ሱስ የማያስይዝ የሕመም ማስታገሻ ለመስራት ጥረት ላይ ያለ መሆኑን ሚኒስትሩ አመልክተዋል። አድማጮች የምትከታተሉት በ19 ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። እስከ ምሽቱ 4 ሰዓት ስርጭታችን ይቀጥላል። አሁን በነፃው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶች ለሰዓቱ የተመረጡትን እናሰማለን። ውድ ሰለሞንና ጨም ግርማ አንድ ዘገባ አዘጋጅተው ነበረ። የተጀመረው ዘገባ በጣም አሳዛኝ፣ አስገራሚ ሆኖ ነበር ያገኘሁት ምናምን እንደዛ እንደሚያዝንና እንደሚጨነቅ የታወቀ ነው እና በተለይ በተለይ ትምህርት ቤትና አስተማሪ ልጆችን እንደ ማበረታታት፣ ሞራል እንደ መስጠት ማግለል ጥሩ እንዳልሆነ ሁላችንም መገንዘብ ያለብን ይመስለኛል። እንኳንስ ትምህርት ቤት ሊያገላቸው ይቅርና እዛ የሚማሩ ተማሪዎች ራሳቸው ጠናትን እንዳያገላቸው ሰብስበው ማግለል እንደልልባቸው እነዚህ ልጆች ወደው እንዳልሆነ ያደረጉት ተገደው ከአቅማቸው በላይ በመሆኑ እንጂ ፈልገውት እንዳልሆኑ ነው። ትምህርት ቤትም አስተማሪም ማስተማር አለበት። እነሱም የሞራል ድጋፍ መስጠት አለበት። እዛ የሚማሩትን ተማሪዎችን ጭምር ንቃት መስጠት ነው የሚፈለገው እንጂ ተማሪዎችን ማግለል እጅግ እጅግ የሚያስጠይቅ ጉዳይ ሆነ ነው የሚሰማኝ ት ህብረተሰቡንም ጭምር ማንቃት አለበት። ትምህርት ቤት ቤት ያሁን ትምህርት ቤት ኤሌሜንታሪ አንስቶ እስከ ሃይ ስኩል ያን ቤት ትምህርት ቤቶች ህብረተሰቡን ማንቃትና ትክክለኛውን ምርሆ መስጠት በጣም አስፈላጊ ነው እላለሁ። በጣም አመሰግናለሁ። አስተያየቶቻችሁን ያደረሳችሁን አድማጮች እያመሰገን፣ ዛሬ አንዱን ያሰማነው ብዙ አይደሉም አስተያየት ያደረሱን ልበል። ሌሎቻችሁም ታዲያ በንቃት ትሳተፉ ዘንድ እንጋብዛለን እናበረታታለንም። ታዲያ አስተያየቶቻችሁ አዲሱ የአስተያየትን ምንነት አስመልክቶ ግን የምንጊዜ ማሳሰቢያችንን እዚህ ጋ ብናስታውስ መልካም ነው። ጥሩ ቦታ ነው አጋጣሚ አሁን የምትልኩልን አስተያየቶች በፕሮግራሞቻችን በቀረቡ ዝግጅቶች ላይ እንዲያተክሩ እለትና ፕሮግራሙን ብጠቅሱም ደስ ይለናል፣ ወይም አይከፋንም። አዎ ደስ ይለናል። አንዳንዴ ደግሞ የአንዳንዳችንን ኃላፊነት ለሌላችን የመስጠት አጋጣሚም አለ። አሁን ያቀረብኩትን ፕሮግራም አሉላ፣ በቀደም ያቀረብከው ፕሮግራም ብለው ይከስዋል። አንተ ያቀረብከውን ወደ እንደዚህ አይነት ይደረጋል። ከጣቢያም ከስምም ጋራ ለማለዋወጥ ነገር አለ ወይም በመሰረቱ ጠቅሰው በዚህ ፕሮግራም የቀረበ ያለማለት አዝማሚያ አለ። ታዲያ አንዳንዴ ሽልማቱንም አንተ ለሰራሃው ለእኔ ሊሰጡ ይችላሉ። ከእሱም ብቻ ሳይሆን አድማጮቻችን፣ ፕሮግራሞቻችን ላይ የሚቀርቡ አስተያየቶችን ምን ጊዜም እናበረታታለን። ትችቶችም ቢሆኑ የተጨበጡ አስተያየቶች እስከሆኑ ድረስ ፕሮግራሞቻችን ላይ በቀረቡት ላይ እንዲያተክሩ የሚለው አጽንኦት ይሰጥ። እናመሰግናለን። ታዲያ እዚህ ግድም ፋታ እንውሰድ። ንዴታ ማን ሙዚቃ እረፍት ምወድ የምንወደው ድምፃ ይመስለኛል ይመስላል። ሁሉንም እንወዳቸዋለን ግን ይሄ ግን ቀረብ ያለ አጋጣሚም ያለው ይመስላል። ዝርዝር ልትናገር ነው ከሙዚቃው በኋላ Thank i will going ያተረፈኑ በጣም ሊያጥር ነው የኔ ሀሳብ ግርማ ነጋሽ ነው ቀርበቱን ብርሃን ምን ነካሽ ሰዓት ያነስ ይመስላል። አድማጮች የምትከታተሉት በ19ና 22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን ከሚሽ ሰላሳ ስድስት ያመለክታል። ርዕሰ ወሬዎቹን ባጫጭሩ ሚኒሶታ ውስጥ በሚገኘውና ብሎሚንግተን በሚባለው መስጊድ ላይ የደረሰውን የቦምብ ጥቃት በሚመለከት ትናንት ማክሰኞ አማንያን፣ የማህበረሰብ አባላት፣ የፖለቲካ መሪዎችና የአካባቢው ሰዎች ተሰብስበው የተማጽኖ ሻማ መብራት ስነስርዓት አካሂደዋል። ሞሐመድ ኦማር የእስልምና ማዕከል ዲሬክተር ለቪኦኤ በሰጡት ቃል መሰባሰባችን ለአጥቂዎቹ መልእክት ለማስተላለፍ ነው ብለዋል። በዛሬ ዕለት ከፓሪስ ከተማ ወጣ ብላ ከምትገኝ ስፍራ የነበሩ የፈረንሳይ ወታደሮችን ሆን ብሎ በተሽከርካሪ ለመጨፍለቅ የሞከረ አንድ ግለሰብ የፈረንሳይ ፖሊስ ተኩስ በቁጥጥር ስር መዋሉን ባለሥልጣናት አስታውቀዋል። ርሰሬቹ ነኝ ነበሩ። አድማጮች፣ አሁን ሁለተኛው አጋማሽ ተጀምሯል። ለዚህ ክፍል ቀዳሚ ወደሆነው ዝግጅት እናልፋለን። አሜሪካና ህዝቧ ዩናይትድ ስቴትስ የስደተኞች ማስፈር መርሃ ግብሯ አማካኝነት አምጥታ ለምታሰፍራቸው ስደተኞች የመጀመሪያው የሦስት ወር ጊዜ መኖሪያ ቤትና ሥራ እንዲያገኙ እሱም ብቻ ሳይሆን የአሜሪካን አኗኗር ዘይቤ፣ ባህል ለማስተዋወቅ ብዙ ርብርብ የሚጠይቅ ጊዜ ነው ይላል። አሜሪካና ህዝቧ። በመንደርደሪያው በእርግጥ በአሜሪካ ማህበረሰብ ውስጥ በደንብ ተዋህዶ መኖር እንዲህ በሶስት ወር ውስጥ የሚያልቅም አይደለም ይላል። ፔንሲልቬኒያ ፒትስበርግ ከተማ የሚኖሩ አንዲት ሴት ስደተኞችና ቤተሰቦቻቸው ከያሉበት ማህበረሰብ ጋር እንዲለማመዱ ለመርዳት እየሞከሩ መሆናቸውን ጠቅሳ ቆንጂታየ የኬን ፋሩምባን ዘገባ እንዲህ አጠናቅረዋለች። ለዛሬው የአሜሪካና ህዝቧ ፕሮግራሟ ሀዛም ሀሺሚ ከአፍጋኒስታን ከመጡ ወዲህ ብዙ አዳዲስ ነገሮችን አይተዋል። ለመጀመሪያ ጊዜ የአሜሪካ ምግብ ቀምሰዋል። ለመጀመሪያ ጊዜ አሜሪካ ውስጥ የመጀመሪያ ስራቸውን ይዘዋል። አሁን ደግሞ ፒትስበርግ ፓይሬትስ በሚባለው የቤዝቦል ስፖርት ቡድን ሜዳ ፒኤንሲ ፓርክ ላይ ለመጀመሪያ ጊዜ የአሜሪካን ቤዝቦል ጨዋታ ሊመለከቱ ከህዝቡ ጋር ጉብ ብለዋል። ቤተሰቤ ይህን ጨዋታ ዛሬ ገና ለመጀመሪያ ጊዜ የማየት ዕድል ማግኘቱ ነው። አፍጋንስታን ውስጥ ሰው በጣም የሚወደው የእግር ኳስ ጨዋታ ነው። ስለ ፓይሬቶች ምንም የሚያውቁት ነገር የለም። ሃሺሚ አፍጋኒስታን ውስጥ ለዩናይትድ ስቴትስ የጦር ሰራዊት በአስተርጓሚነት ሲሰሩ ቆይተው ነው ወደ አሜሪካ የመጡት። የስራቸው ጸባይ ከእለት ወደ እለት አደገኛ እየሆነ መጥቶ እንደነበረ ያንን ስራ በ2009 ዓ ምህረት ላይ አቆምኩኝ። በእኔም በቤተሰቤም ላይ እንገላችኋለን የሚል ዛቻ ስለመጣብን ነው። ሃሺሚ በ2015 ከሁለት ዓመት በፊት ማለት ነው በልዩ የኢሚግሬሽን ቪዛ አማካይነት ወዲህ ወደ ዩናይትድ ስቴትስ ነው ከቤተሰባቸው ጋር የመጡት። ምንም እንኳን እንግሊዝኛ ቋንቋ የሚያውቁና በደንብ ከቀድሞ የዩናይትድ ስቴትስ የጦር ሰራዊት ባልደረቦች ጋር ሲነጋገሩ የቆዩ ቢሆንም አሜሪካ መጥተው ሲኖሩ ግን ለሀገሩም ለሕዝቡም ለባህሉም እንግዳ መሆናቸው አልቀረም። ከዚያ በኋላ ሄሎ ኔበር፣ ሰላም ጎረቤቴ፣ የሚባል ፒትስበርግ ከተማ ከሚገኝ ከአንድ በጎ አድራጎት ድርጅት አንድ ኢሜል ከተፍ አይልላቸውም። አዳዲስ አሜሪካውያን ቤተሰቦችን ትተዋወቃለህ፣ ባህሉን ትለምዳለህ፣ በቃ ስለ ሀገሩ ስለ ባህሉ በጠቅላላው ትምህርት ታገኝበታለህ። የሄሎ ኔበር በጎ አድራጎት ድርጅት መስራች ስሎን ዴቪድሰን ስደተኞች ከሀገራቸው ሳይወዱ በግድ የተሰደዱ መሆናቸውን ማስታወስ በጣም ያስፈልጋል። ሄሎ ኔይበርን ያቋቋሙት ስደተኞችን መርዳት ከሚፈልጉ አሜሪካውያን ጋር ለማገናኘት መሆኑን ይናገራሉ ስሎን ዴቪድሰን። እነዚህ ሁሉ ወገኖች ተዋውቀው ትርጉም ባለው መንገድ መነጋገር፣ መገናኘት የሚችሉት እንዴት ነው የሚለውን ነገር ነው ያሰብኩበት። ከዚያም አሜሪካውያን አለማማጆችንና ስደተኛ ቤተሰቦችን ለማገናኘት የሽርሽር የቤተ መጽሕፍት ጉዞ መርሃ ግብሮችን ማዘጋጀት ጀመሩ። አንዷ ስደተኞችን በማለማመድ የሚሳተፉት ሚሸል ቦም ይባላሉ። ባህላችንን ለእነዚህ ሰዎች ማስተዋወቅ ያስፈልገናል። እጆቻችንን ዘርግተን ልንቀበላቸውና ከማኅበረሰባችን እንዲዋህዱ ልንረዳቸው ይገባል። አሁን በዚህ ተወዳጅ የአሜሪካውያን መዝናኛ አማካይነት ከሐሺም ቤተሰብ ጋር ቤተሰባቸው ሲተዋወቅ ባለማማጅነት ሳይሆን በጓደኝነት እንደቀጠሉ ነው ሚሼል የሚናገሩት። እነሱ የስድስት ዓመት ተኩልና የሦስት ዓመት ልጆች አሏቸው። የእኔ ደግሞ ስድስትና ሦስት ናቸው። ስለዚህ ጥሩ ዕድሜ ነው። አብረው ሲጫወቱ ይውላሉ። የሄሎ ኔይበር መስራች ስሎን ዴቪድሰን ስለ ፒትስበርግ ከተማ ድልድዮች፣ እንዴት ድልድዮቹን እንደምንገነባ እናወራለን። ያስተሳሰብ ወደ ከተማችን ወደሚመጡት አዳዲስ ስደተኞችና ፍልሰተኞችን መዝለቅ ሲገባው ብዙ ጊዜ አይዘልቅም። ፒትስበርግ በሄሎ ኔበር እንደምን ዋላችሁ ጎረቤቶች በሚባለው በዚህ የበጎ አድራጎት ድርጅት አማካኝነት ወደ አፍጋኒስታናዊው ስደተኛ ወደ ካዚም ሀሻሚ ልብ ድልድዩን ዘርግታለች። ሲቲ ኦፍ ብሪጅስ አይ ላቭ ኢት እውነትም የድልድዮች ከተማ በጣም የወዳጅነት መንፈስ ያለው ህዝብ ነው። በጣም ነው የወደድኩት። ወደፊትም ይህ ድልድይ ከፒትስበርግ ከተማም አልፎ ሊዘልቅ ሳይሆን አልቀረም። ስሎን ዴቪድሰን ከሌሎች የዩናይትድ ስቴትስ አካባቢዎች፣ እኛም እንደእናንተ ያለ ስራ መስራት እንፈልጋለን የሚሉ ኢሜይሎች እየጎረፉላቸው መሆኑን ይናገራሉ። ወደ ሚቀጥለው ፕሮግራም እናልፋለን፣ ዲሞክራሲ በተግባር የምሽቱ የዲሞክራሲ በተግባር እንግዳ የህዝባዊ ወያነ ሐርነት ትግራይ መስራች አባል አንጋፋው አስገደ ገብረ ስላሴ በውጊያ በአዋጊነት በስንቅና ትጥቅ አከፋፋይነትና በውጊያ አሰልጣኝነት ለ17 ዓመታት ሠርተዋል። መሳሪያ አንስተን ወደ በረሃ ለትግል የገባ ነው የሀገሪቱን ሉዓላዊነት ለማስጠበቅ በተለይም የባህር በሮቿን ባለቤትነት ለማስከበር ደርግን አስወግደን ዲሞክራሲያዊ ስርዓት ለመመስረት እንጂ የህወሀት መሪዎች ስልጣን ከያዙ በኋላ እንዳደረጉት ኤርትራን ለማስገንጠል አልነበረም ሲሉ በቁጭት ይናገራሉ። አቶ አስገደ ከ30 ሺህ በላይ ታጋዮች ጋር ከድርጅቱ እንዲሰናበቱ ከተደረገ በኋላ አሁንም ይሰራሉ። ምን እየሰሩ ነው? ለሕክምና ዋሽንግተን ዲሲ የሚገኙት አቶ አስገደ ገብረ ስላሴን ሰሎሞን ክፍሌ ለዲሞክራሲ በተግባር አናግሯቸዋል። ውይይቱ ሌላ የተቀላቀሉት የፖለቲካ ድርጅቶች ይኖር እንደሆነ ለቀረበላቸው ጥያቄ በሰጡት መልስ ይጀምራል። ከወጣ በኋላ አረናን መሰረትኩ። የመድረክ አባል ነበርኩ። ግን ይሄ ሁለት አመት ግን ዝም ብዬ አክቲቭ ሆኜ የመስራት ካልሆነ በስተቀር ሙሉ በሙሉ አልንቀሳቀስም። ጤናም አላገኘሁም። አሁንም የአረና ፓርቲ አባል ነዎት? አይደለም። አሁን ግን የሁሉም የአንድነት ኃይሎች ደጋፊ ነኝ። ለአንድነት ለሚታገሉ በሙሉ አክቲቭ ሆኜ በተለያየ መንገድ ተባበራቸዋለሁ። አቶ አስገደ የኢህአዴግን ግን በተለይም የራስዎን የህወሀትን አመራር በመተቸትና በመቃወም በየጊዜው በሚያወጧቸው ጽሑፎች ይታወቃሉ። በጣም በጣም ጠንካራ አስተያየቶች ናቸው የሚሰጧቸው። እንደሚያውቁት ደግሞ ምንም እንኳ መንግስት ሐሳብን በነጻ ለመግለጽ የሞከረ አንድም ሰው አልታሰረም ቢልም በርካታ ጋዜጠኞችና የተቃዋሚ ፖለቲካ መሪዎች ታስረዋል። እርስዎ በጻፏቸው የተቃውሞ አስተያየቶች ምክንያት ታስረው ያውቃሉ? መቼ? ለስንት ያህል ጊዜ? እኔ ከእስራቱ ይልቅ ብዙ መጎሳቆል ደርሰኛል። ስም ማጥፋት፣ ልጆች የማሰር የመንገላታት አጋጥሞኛል። እኔም በጻፍኩት መጽሐፍ ጋር ስማጠፋ ተብዬ አጭር ጊዜ ቢሆንም አስረውኝ ነበር። አምስት አመት ሙሉም ተማጉተናል። ስለዚህ እኔ በህግ ድህና ይሆን ዳኞች ሲገኙ ረታቸዋለሁ። እንደገና ይገለብጡታል። በተለያየ መንገድ ይገለብጡታል። ወደ ዘጠኝ ጊዜ ተፈርዷል። ዘጠኝ ጊዜ ተከፍቷል። እና ከዛ በላይም በኢኮኖሚ እንድደቅ፣ ከቤተሰብ እንድነጠል፣ ይሄ ጓዶች የበላ ነው የከዳ ነው እየተባለ ከተወለድኩበት መንደር ሳይቀር ሄደው ቀስቅሷል። ከመግደል መግደል ከማሰር በላይ ብዙ ተሰቃይቻለሁ። አሁንም ልጆቻን በራሴ እንደ ሁለተኛ ሶስተኛ ዜጋ ሌላ ቀርቶ ከእኔ ሻይ የጠጣም ከእኔ የሄደም ተጠርጣሪ ነው የወቅቱን የኢትዮጵያ ሁኔታ እያነሳን እንነጋገር እስኪ በቅድሚያ የመንግስቱን የአስቸኳይ ጊዜ አዋጅ እንዴት ያዩት በእርግጥ አሁን ተነስቷል ተብሏል የመንግስት ጊዜያዊ አስቸኳይ አዋጅ ድሮም ሳይታወጅ ታውጆ የተሰራበት ነው ሰው ታስረዋል ከአዋጅ በፊት ሰው ታስረዋል ተገድለዋል ከሀገር ተሰደዋል ፕሬስ ተዘግተዋል ሁሉም ነገር ተዘግቶ ነበር በግልጽ በአዋጅ ሲመጣ ደግሞ ሰው አዲስ ይመስለዋል እንጂ ኢህአዴግ ስልጣን ከያዘ ጀምሮ በአገሪቱ ጦርነት አቋርጦ ያውቅም። ሰው ማሰር አቋርጦ ያውቅም። መግደሉ አቋርጦ አያውቅም። ከገባም ዝም ብሎ የጭንቀት አዋጅ ነው እንጂ ለውጥ ሊመጣ አይችልም። አሁንም አዋጅ አንስተናል ቢሉም ከአዋጅ በፊትም ለውጤ ላልነበረም ብያለሁ። አሁንም ለውጤ ላልነበረም በአዋጅም ያው ነው አንድ ነው። ከዛ ውጭ አይሆንም። ግን አዋጅ ከነሳ ለምን ተነሳ የሚለው ነገር መልስ የለውም። አዋጅ ከተነሳ እስረኞች ፓርቲዎች መፈታት አለባቸው፣ ጋዜጠኞች መፈታት አለባቸው። ቢታወጅም ባይታወጅም ለእኔ ለውጥ አይሰጠኝም። ሙስናን በተመለከተም ቶ አስገደ መንግስት በቅርቡ ይጠረጠራሉ ያላቸውን ባለስልጣናትና ደላሎች ይዞ ካሰረ በኋላ ጉዳያቸው በፍርድ ቤት እየታየ ነው። እስኪ በዚህ ላይ ያለሁትን አስተያየት ልስማ። ለምን መሰለ አቶ ሰለሞን እሱና በሀገራችን ከቀበሌ እስከ ጠቅላይ ሚኒስትር ቢሮ ሙስና አለ። ጠቅላይ ሚኒስትር ቢሮ ራሳቸው ኃይለማርያም ደሳሌ እንዳሉትም ሙስና፣ ስርቅ፣ ኪራይ ሰብሳቢነት ከጠቅላይ ሚኒስትር ጀምሮ እስከ ታች የተዘረጋ ነው። በተለየ ደግሞ በኢህአደግ ፓርቲዎችና ኢህአደግ በሚመራው ፓርቲ ያለ የተበላሽ አሰራር እናስወግዳለን የስልጣን መዋቅርም እናደርጋለን ብሏል ጠቅላይ ሚኒስትር ኃይለማርያም እስካሁን አላየንም። ክልት ሁለት አመት ነው። ከዛ በፊትም ጠቅላይ ሚኒስትር መለስ ባነበርበትም ሙስና እናጠፋለን ሙስና ካላጠፋን አንድ እርምጃ አንሄድም የሚል ነበራቸው። ቆየት ብለው እንደገና ሙስና ከጉንዱ ከቆረጥነ ኢህአዴግ በሙሉ ከጉንዱ ይቆረጣል ብሏል ጠቅላይ ሚኒስትር መለስ ማለት ነው። ቆየት ብለው ደግሞ ሙስና ከተያዝክ ወንጀል ነው፣ ካልተያዝክ ሙያ ነው ብሏል። ስለዚህ ይሄ ሙስና ኢህአዴግ ከበቀለ ከሰማንያ አራት አመተ ምህረት ጀምሮ የጀመረ ነው እየሰፋ እየሰፋ እየሰፋ ሂዷል። እኔ ሶስተኛው መንግስት ነው ይሄ ብዙ መንግስት አሳልፍ ያለው የነበሩ መንግስቶች በጣም የተበላሹና ለዘርዘሪያቸው ለጌጥ ለሙቸት ነበራቸው። በተለይ ዘውዳው ስርዓት እና ከመብላት እና መጠጣት ያልፍን ነበረ። የእነዚህ ሙሰኛ ስር የሰደደ ለአገሪቱ ሀብት ወደ ድህነት ያገባ ወደ ስደት ያገባ ነው። ይህ ጥያቄ ተቃዋሚ ሀይሎች ለሀያ ስድስት አመት ሙሉ አንስተውታል፣ ሰሚ ጆሮ አላገኙም። ህዝብ የሚያነሷ ሊያማል ግን አፍ ያወጣ አፍ ያወጣ በሙሉ ተዘግቷል። እና አሁንም ሙስና ይዘናል የሚባለው ውሸት ነው፣ ማደናገር ነው፣ እድሜ መራዘም ነው። የትኛው ዋና የሙስና ኮር አልተነካም። እንደገና እንዳልኩ ሙስናም እስከታች ያንሰረፋ ነው የተንሰራፋ ስለሆነ ይሄ ሙስና ኢህአዴግ ሊመታ ከሆነ መች እናተመች የለም ምናልባት እነዚህ ተይዘው ያሉ ሰዎች አንዳንዶቹ ኢህአዴግ ካለው ከምሁራን ጋር ባለው አመለካከት የተነሳ ወይ አንድ አንድ ተቃውሞ ያነሱ ይሆናል ወይ ይጠረጠረ ይሆናሉ። ስለዚህ በሰበብ ሰበብ አድርጎ ሊሆን ይችላል ሙሰኞችም ሊሆን ይችላሉ ግለሰብ። በአጠቃላይ ግን የሙስና ግንዲ አልተገኘም። አንድ ጸሐፊ ምንድነው ያለው? ኢህአዴግ ሙሰኞ አላሰረም። ሙሰኞች ሊያስር ከሆነ ኢህአዴግ በሙሉ መታሰር አለበት። ኢህአዴግ በሙሉ ከታሰረ ደግሞ ከስልጣን መወገድ ያለበት መታሰር ብቻ ሳይሆን ከስልጣን መልቀቅ አለበት ነው ያለ። ትክክል ነበር የተናገረ ይሄ ሰውዬ። አሁን ሙስና እንመታለን የሚለው ነገር በውስጣቸው ላለ ቀውሲ የህብረተሰቡ አቅጣጫ ለመቀየር ነው። በአዲስ አበባ ነጋዴዎች ላይ የተደረገው አዲሱ አማካኝ የቀን ገቢ ትመናና ግብር ክፍያን በተመለከተስ ምን አስተያየት አለት? ግብር ክፍያ አሁን የተጀመረ አይደለም። በትግራይ አስር ዓመቱ አስር ዓመቱ ነው። በትግራይ የትግራይ ህዝቢ ብዙ ብለናል። እኔ ራሴም በትግራይ ያለ በሽታ የትግራይ ህዝብ ፋብሪካ መድኃኒት እንስሳ እንደሚፈተን ሁሉ የትግራይ ህዝብን እንደመፈተኛ ያልሰራውን ያላገባውን ግብር ክፈል እየተባለ ሀብቱ ተወሯል። ነጋዴ ተሰዶ ቦዘኔ የሆነ ነው የመሀል ሀገር። ይሄ በሽታ እንዳይተላለፋችሁ እንደተላላፊ በሽታ ከወዲህ እንከላከሉን። እየኔ ጽፍ የነበር ስድስት አመት በፊት ሌሎችም እንደዚህ ነው እና ይህ ወደ ማህል ሀገር ለምንድን ነው እስካሁን ድረስ ያልመጡ ሰጉ አዲስ አበባና ሌላ ያ ጥያቄ ከተነሳ ለወንበራቸው አስጊ ነው። ታስታውስ ከሆነ በዘጠና ሰባት ዓመተ ምህረት ቅንጅት ሲያንቀጠቅቷቸው በታክሲዎች የነበረ ገደብ፣ ሌሎች ሌሎች ገደብ፣ አንድ አንድ መብቶች በሙሉ ሰጡ። ስለዚህ ተረጋግተናል፣ ወዘተ የሚል ሽፋን በህዝብ ላይ ያመጡት እዳ ነው እንጂ አሁን የጀመሩት አይደለም። ግብር መክፈል አለበት፣ ሀገራዊ ግዴታው ነው። ማንም ዜጋ ግብር መክፈል አለበት፣ ግን ፍትሕ መሆን አለበት። ወዲህ ወደ ዩናይትድ ስቴትስ የመጡት ለህክምና እንደነበርና አሁን ጨርሰው ወደ ሀገሩ በቅርቡ ይመለሳሉ። ችግር ሊገጥመኝ ይችላል የሚል ፍራቻ ለወት በሰጧቸው አስተያየቶች ምክንያት ለህክምና መጥቼ ከመጀመሪያ ጀምሮ በህመ- ህመም እሰልሁ እየተናገርኩ ነው የመጣው አሳክሙኝ ብያቸው፣ ደርግ በማስወገድ ሚና ነበረና ብታሳክሙኝ ምንም የተለየ ሀሳብ ቢኖረኝ አልቻሉም። ከዛም በኋላ መጥቼ የኢትዮጵያ ሕዝብ በያለበት ከአውስትራሊያ፣ ከካናዳ፣ እንግሊዝ፣ ከዴንማርክ፣ ከአሜሪካ ውስጥ አሳክሙኛል። በተለይ በተለይ ደግሞ በዋሽንግተን ዲሲ የሚገኘው የኢትዮጵያ ኮሚኒቲ እጅግ ለጤናዬ ወሳኝ ሚና ተጫውተዋል እና ለእነዚህም ለእግር መንገዴም ምስጋና እንዲደርሳቸው እችን መልእክት ብልታስተላልፍ አቶ ሰሎሞን ክፍሌ አሁን ተሽሎኛ በሽታዬ በሚያስተማምን ሁኔታ ነው ያለው። እግዚአብሔር ስጥልኝ። እግረ መንገዴን አንድ ጥያቄም አክዬ ነበረ። በሰጧቸው አስተያየቶች ምክንያት ችግር ይደርስብኛል ብለው ይፈራሉ። እኔ ችግር ቢደርሰኝም ባይደርሰኝም ብዙ ትርጉም አልሰጠውም። ኦልሬዲ የምጽፈው እኔ የምታገለው የታገልኩበት አስራ ሰባት አመት ስለ ተከዳ ነው። በዚህ አስራ ሰባት አመት ትግል ደግሞ በሞተ ሺህ የሚቆጠር ህዝብ አልቋል፣ ተሰውቷል። በህወሀት ተመርጠው ለውጥ ለማምጣት አካል ጎድለዋል። በአሁኑ ጊዜ አንድ ሞቶ ሀያ ስድስት ሺህ አካል ጉዳተኛል። ስንት የታጋይ ቤተሰቦች አይናቸው ታውረው ሕክምና ጥተው ተርቦ የሞቱም አሉ። ስለዚህ ህወሀት የሚባል አመራር ግን ሀብቴ የራሱ ደልቦ በስመ ህዝብ እየነገደ የሚነር ፓርት ነው። ስለዚህ እኔ ምንድን ነው የሚያመጠ አንድ የሚያጋጥመ ምንድን ነው ማሰር ነው ሞት ነው። እኔ ይህንን ቢደረግም እቀበለዋለሁ ያድርጉ። ሀቅ ተናግሬ ግን ሱባኤ እገባለሁ። አቶ አስገደ ገብረ ስላሴ አንጋፋው የህዝባዊ ወያነ አርነት ትግራይ መስራች አባል ለሰጡኝ አስተያየት በጣም አመሰግናለሁ። እኔ አመሰግናለሁ። ጥረዴ አሜሪካ ሰለሞን እናመሰግናለን። እኛ ደግሞ አድማጮች፣ አቶ አስገደ ገብረ ስላሴ በዚህ ውይይት ላይ ላቀረቧቸው ትችቶችና ክሶች የመንግሥት ኃላፊዎችን ምላሽ ለማግኘት ወደ ተለያዩ ቢሮዎች ስልክ ደውለን ነበር። ለውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ለመንግስት ኮሚኒኬሽንስ ጉዳዮች ኃላፊ ለአቶ መሐመድ ሰዒድ እንዲሁም ለትግራይ ክልላዊ መንግስት የሕዝብ ግንኙነት ኃላፊ ለአቶ ገረም ሚካኤል መለሰ ደውለን ነበር። ለዛሬ መልስ አላገኘንም። ጥረታችን ይቀጥላል። አድማጮች አሁን ሴቶችና ቤተሰብ ሴት ተማሪዎችን ወደ ሳይንስ ቴክኖሎጂ ምህንድስናና የሂሳብ ትምህርት ዘርፎች ለመሳብና ለማነቃቃት ታልሞ የተጀመረው የአሜሪካ ኤምባሲ ፕሮጀክት ከፍተኛ ውጤት እያመጣ መሆኑን ተሳታፊዎቹ ወጣቶች ተናገሩ። የኮምፒውተርና የተሻለ ህይወት ለመኖሩ የሚያግዙ ለመኖር የሚያግዙ ክህሎቶችን ለመቅሰምና እንዲሁም መሰል ስልጠናዎችን ባካተተው በዚህ ፕሮጀክት ተሳታፊ ከሆኑ ሰልጣኞች የአዲስ አበባዎቹ ትናንት ተመርቀዋል። አንዳንዶቹን ያነጋገረው እስክንድር ፍሬው ተከታዩን ዘግቧል። Երուսալիմ չընեց Երուսալիմ աննա Փաստաբան այնը የአስረኛ ክፍል ፈተና ወስደው የተሻለ ውጤት ካመጡት ውስጥ ፍላጎቱ ኖሯቸው ያመለከቱት ከነዚህ ውስጥም የተመረጡት ናቸው። የኮምፒውተር ክህሎትና ሌሎች መሰል ስልጠናዎች የተካተቱበት የስድስት ወር ፕሮግራም የስልጠናው አካል ነበር። ሁለት መቶ ሴት ተማሪዎች በአዲስ አበባ፣ በድሬዳዋ፣ በመቀሌ፣ በጅማና በባህር ዳር በዚህ ፕሮግራም ተሳትፈዋል። የአዲስ አበባዎቹ ተማሪዎችም ናቸው ትናንት የተመረቁት። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ስልጠናውን ያዘጋጀው ደግሞ ሴት ተማሪዎችን ወደ ሳይንስ፣ ቴክኖሎጂ ኢንጂነሪንግ እና የሂሳብ ትምህርት ዘርፎች ለመሳብ እንደሚያግዝ በማሰብ ነው። ከተጠቀሱት ዘርፎች አንጻር ደግሞ መሞላት ያለበት ክፍተት እንዳለ ነው አዲስ የተሾሙት የኤምባሲው ጉዳይ ፈጻሚ ትሮይ ፊትረር የሚናገሩት። ለረጅም ጊዜ በሳይንስ፣ በቴክኖሎጂ፣ በምህንድስናና በሂሳብ ዘርፎች የሴቶች ተሳትፎ ያነሰ ነበር። ምክንያቱም እነሱ የነዚህ የትምህርት ዘርፎችን የመረዳት ችሎታ ስለሌላቸው አይደለም፣ ማንም ስላላበረታታቸው ነው። እነዚህ ሰልጣኝ ሴቶች በትምህርት ቤቶቻቸው አዎንታዊ መልእክት የሚያደርሱ በሕይወታቸው ውስጥም ሌሎችን የሚያነቃቁ ይሆናሉ። ከዚህ አንጻር ሲታይ ፕሮጀክቱ በሰፊው ተሳክቷል። ተሳታፊ ተማሪዎቹም ስልጠናው እንደጠቀማቸውና አስፈላጊም እንደሆነ ይናገራሉ። ከቦሌ የመሰናዶ ትምህርት ቤት የመጣችው ረቂቅ ታደሰ ከነዚህ አንዷ ናት። እድሉን እንዴት እንዳገኘች በመግለጽ ትጀምራለች። እድሉን ያገኘሁት አስረኛ ክፍል ማትሪክ ባመጣሁት ውጤት ነው እና ለሴቶች ልዩ ተሳትፎ ስለተደረገ በነጥቤ ምክንያት አግኝቻለሁ። እድሉ ስንት ነበር? የመጣችው እና ስንት ተላካችሁ ከእናንተ ትርፌ ልትወዳደሩ? ከዛ ስንት አለፋችሁ? ፖይንቴት ነው ለመኛ ሰቃይ ነበረች ማለት ነው። አዎ ማለት ይቻላል። ከትምህርት ቤታችን አስር ተማሪዎች ነበር የተወዳደር ነው እና አምስታችን አልፈነ። አምስታችሁ የተሻለ ውጤት ያላችሁ ናቸው ያለፋችሁት ወይስ ሌላ መስፈርትም አለ? አይ ሌላ መስፈርት አለ። እዚህ መተን አስራችንም ሁላችንም የተመረጥነው ተፈትነናል። የፕሮጀክቱን የራሱን ፈተና እና እሱን ያለፍነው አምስት ነን ከአስራችን ውስጥ ነው። ከስድስት ወር በፊትና አሁን አንቻውን የተሻለ ደረጃ ላይ ነው የተያለሽ፣ ራስሽን ስታዩ ስትገመግሚው፣ እንኳንም የዚህ ፕሮጀክት ተሳታፊ ሆንኩ የሚያስብሎች ነገሮች አሉ? በጣም አሉ። ብዙ ናቸው። ለምሳሌ ያህል ኮዲንግ በጣም ተምሬያለሁ። ኮዲንግ ሲባል በአማርኛ አርግልኝ ማለትም፣ እንዴት ዌብሳይቶችን እንደማ ገጾችን እንዴት ነው የምታደራጁ? አዎ እነሱንና ከኮምፒውተር ጋር ልዩ የሆነ ተስጦ እንዲኖረኝ እንዲሁም ፍላጎትም እንዲኖረኝ አድርጎኛል። ሌላው ደግሞ በጣም ጥሩ ጥሩ ጓደኞችን አግኝቻለሁ ከህይወት ልምድ ጭምር እና በጣም ጥሩ ፕሮጀክት ነበረ። ስምሽን ማን ልበል? አንቺን ከየት ትምህርት ቤት ነው የመጣሽ? ማርያማዊት ሙላት ትባላለሁ ከቦሌ መሰናዶ ትምህርት ቤት ነው የመጣሁት። ስንት ነው የመጣሽ አንቺ በአስረኛ ክፍል ፈተና መልቀቂያ ፈተና የአስረኛ ክፍል ውጤት ሶስት ነጥብ ሰባት ነው። አንቺም ሌላ ሰቃይ ተማሪ ነሽ ማለት ነው። አው የአስረኛ ክፍል ውጤታችሁ እንደዛ የሆነ ተብሎ ይገባል። ከዛ ተፈትነን ካለፍን በኋላ እዚህ መተን እዚህ መተን ተፈትነንና ከዛ ውስጥ አልፌን የገባሁት ማለት ነው። አሁን አንዳንድ ሰው ምን ሊል ይችላል? ኮምፒውተር በየቦታው ትምህርት ይሰጣል። አሁን እዚህ በመግባታችሁ የተለየ ነገር ታገኛላችሁ ወይ ብሎ ሊጠይቅ ይችላል። ምንድን ነው እዚህ የተለየ ነገር ያለው? እሺ ኮምፒውተር ትምህርት ብቻ አይደለም እዚህ የምንማረው። አንደኛ ጓደኞቻችን ናቸው እንታዋወቃለን። ስለዚህ በደንብ እንማራለን። አስተማሪዎቻችንም ጥሩ ናቸው። ከዛ በተጨማሪ ደግሞ የህይወት ልምድ ላይፍ ስኪል ብለውም ሌላ ያስተማሩ ነገር አለና እኛ ተጓዳኝ ትምህርቶች በጣም ጠቅሙናል ብዬ ገምታለሁ። እሱ በጣም ተጠቅምንበታል። ለምን ሴቶች ብቻ ብለው የሚጠይቁም አሉ። ለምሳሌ በትክክል ስታዩት እናንተ ሴቶች ከዚህ የራቁ ናቸው፣ እንደዚህ አይነት ትምህርቶችን እያገኙ አይደለም። ሴቶችን መርጦ ብቻ መርጦ እንደዚህ አይነት ፍቅር እንዲኖራቸው ለሳይንስ፣ ለኮምፒውተር፣ ለኢንጂነሪንግ፣ ለተዛማጅ ትምህርቶች ፍቅር እንዲኖራቸው የማድረግ የአሜሪካ ኤምባሲ ፕሮጀክት አካል ነው ይሄ እንግዲህ። እና ለምን ሴቶች ብቻ ብትባያቸው ምት ያለ እስከ ዛሬ ድረስ ብዙ ሴቶችን ስናይ እንደዚህ አይነት ትምህርት ውስጥ ተሳታፊ ሲሆኑ አላየንም። ብዙ ጊዜ ወንዶች ናቸው። ስለዚህ የወንዶች ዘርፎች አዎ እንደዛ ተብሎ ነው የሚገመተው። አሁን ግን አሜሪካ ኤምባሲ ይህን ችግር እየቀረፈ ይመስለኛል ና ለሴቶች መሆኑ ጥሩ ነው። ሴቶችም ወደዚህ እንዲገቡ ያደርጋቸዋል ብዬ አምናለኝ። ከወንዲራር ትምህርት ቤት የመጣችው ፋሲካ ተስፋይም ተመሳሳይ ሀሳብ አንጸባርቃለች። ይበልጥ ውጤታማ መሆን ምን ማለት እንደሆነ አሳይቶኛል። ና ይበልጥ ደግሞ ሴት ልጁና ውጤታማ ስትሆን የተሻለ ነገር አለና ያ ደግሞ ልዩ ስሜት አለው ይሄ ስለዚህ በአንድ ዘርፍ ብቻ ሳይሆን በአጠቃላይ እንደ ሴትም ስኬታማ እንድትሆኝ ያበረታተሻል። ለዛ እያለሽኛለሽ ይበልጥ ጠንካራ እንደሆን አድርጎኛል። ይበልጥና ደግሞ የተሻለ ነገር እንድሰራ ወደፊቴን የአማራ እንዳደርግ ረድቶኛል። ቾች ስርጭታችን መጠናቀቁ ነው። የቀረን ደቂቃ ለዜና የሚበቃ አይመስልም። የትግርኛ ስርጭት ይቀጥላል። ያስተናገድናችሁ አሉ አከበደና Thank